ما هبرسب لا ما هبرسب ግንቦት ወር በገባ ሁለተኛው ሳምንት ውድ በየአመቱ የሚከበረው የእናቶች ቀን ተከብሮ ዋለ። ልጆች ለእናቶቻቸውና ላሳዳጊዎቻቸው ያላቸውን ፍቅርና ክብር የሚገልጹበት፣ ስጦታዎችን የሚያበረክቱበት ዛሬ ለደረሱበት ሕይወት ዋጋ ከፍለው ላደረሷቸው እናቶቻቸውን ሲያስቡ ውለዋል። በልዩነትና በጥላቻ በተሞላ ዓለም ውስጥ እናቶች የፍቅር መድኃኒቶች ናቸው። ረራሃይና ትትና ለልጆቻቸው በመስጠት ሕይወትን በፍቅር ሞልተው ጣፋጭ ያደርጋሉ። አውስትራሊያውያን ለእናቶቻቸው አበቦች፣ ቸኮሌቶችና ካርዶችን በቀኑ ከቤት ወጣ በማለት የምሳና ራት ፕሮግራሞች በማዘጋጀት አክብረውት ውለዋል። የምዕራብ አውስትራሊያ ፐርዝ ነዋሪ የሆኑት ማሆይ አስቴር ኃይሉ ከ15 ዓመት በፊት ከልጆቻቸው ጋር አውስትራሊያ ውስጥ መኖር የጀመሩ ሲሆን ልጆቻቸው ባዘጋጁላቸው የእናቶች ቀን ዝግጅት ከቤተሰብ ጋር ሰብሰብ ብለው ቀኑን አክብረውት ውለዋል። ልጆቼን ለማሳደግ መስዋዕትነት ከፍዬ ነው ያሳደግኳቸው። ዛሬ በልጆቼ ተባርኬ የልጅ ልጅ አይቻለሁ። እኔ ልጆቼን ዋጋ ክፍዬ በጥሩ ሁኔታ እንዳሳደግኳቸው እነሱም ለልጆቻቸው ጥሩ እናት እንዲሆኑ መክራለው ይላሉ። ምዕራብ አውስትራሊያ ፐርዝ ውስጥ ነው የሚገኘው። እና እንግዲህ አውስትራሊያ ወደ አስራ አምስት አመት ሆነኛል እናትነት በጣም ከባድ ነው፣ ጥሩም ነው ምንድን ልጆች ለማሳደግ የግድ ለልጆች መስዋዕት መክፈል አለብኝ። እኔ ያው ልጆችንም በኢትዮጵያም በነበርኩበትም ጊዜ ከልጆች ስራ አልለይም። የግድ መስዋዕት ነው እየከፈልኩ ልጆችን በጥሩ ሁኔታ ነው እያሳደግኩትኝ። ከዛም ደግሞ ከስደት ወደዝም ከመጣሁ በኋላ ያው ልጆችን ከስራቸው እንግዲህ በውጭ ሀገር የልጆች አስተዳደግ ያው ብዙዎቻችሁ ታውቁታላችሁ ከስራቸው አለመለየት ነው ዋናው ትልቁ ነገር። ለልጆች የግዴታ መስዋዕት መክፈል አለብህ። ከነሱ አጠገብ ከተለየ ከባድ ነው እና ይሄ ይሄ ነው ምን ቃላት ያጥረሃል። ልጆችን ለማሳደግ ከባድ ነው በጣም ስለዚህ አሁን ደግሞ ሁሉም ነገር ተመስገን። ልጆችን አሳድጌ የኔን አርያ ተከትለው እንዲሄዱ እያደረኩ ነው ያሳደግኳቸው እና ልጆችም ደግሞ አሁን አድገው በጥሩ ሁኔታ ላይ ነው የሚገኙት። ያለ አሁን የልጅ ልጅ ሁሉ አይቻለሁኝ እና የልጅ ልጆች ወደ አስራ አራቱ አሁን አሉ። ሁለቱ ደግሞ ከሁለት ሳምንት በኋላ የሚወለዱ ሕፃናቶች አሉ። በአጠቃላይ ወደ አስራ ስድስት የልጅ ልጅ አይቻለሁኝ እና በጣም ደስ ይለኛል ያለው ጥሩ ሁኔታ ነው ያሳደግኩትኝ። እኔን ለነሱ መስዋዕት ከፍዬ በጥሩ ሁኔታ እንዳሳደግኳቸው ልጆቻቸውን በጥሩ ሁኔታ እንዲያሳድጉ ነው መልዕክት የማስተላልፈው እና እኔ አሁን ዛሬ ለምሳሌ ልጆቼ እኔን የእናቶች ቀን በማክበር ልጆቼ እኔን ሰርፕራይዝ በሚሉት አነጋገር ዝግጅት አድርገው ወደ ይዘውኝ ወጥተው ነበረ ና ያ ሁሉ ምንድን ነው? የደስታቸውን ተካፋይ ሊያደርጉኝ ስለፈለጉ ነው። እኔ ደግሞ ያው ደስ እንዲላቸው ምክርም፣ እንዴት አድርገው ልጅ ማሳደግ እንዳለባቸው ያንን ምክሮችን መካክሪያቸው ነው እና በእውነትም ለእውነት ለመነጋገር አሁንም እነሱ በጥሩ ሁኔታ ልጆቻቸውን እያሳደጉ እንደሆነ ነው ገልጽልም ፈልገው እና ማንኛውም እናት ነው ማንኛውም እናት ለልጆቹም መስዋዕት መክፈል አለበት። በቃ ግዴታ ነው ከስራቸው ልጆች ከተለየ። ከባድ ነው። እና ይህንን ነው መክረው እኔ ለወላጆች። እናት ስታፈቅር የላትም ዳርቻ፣ ነፍሷን ትሰጣለች። ውድ እናታችን ጥንካሬሽ አበርትቶናል፣ ሰው አክባሪ እንድንሆን ተምረን በራሳችን እንድንቁም አድርግሽናል ሲሉ የማዊ አስቴር ልጆች መካከል ትዕግስት፣ ሰናይትና ቅድስት የእናቶች ቀንን በማስመልከት ለእናታቸው መልእክታቸውን አድርሰዋል። በምዕራብ አውስትራሊያ ለምትገኘው ውድ እናቴ አስቴር ኃይሉ በጣም ወድሻለሁ አከብርሻለሁ። ሁሉም ነገር አሳይተሽ እዚህ ደረጃ ስላደረሽኝ በጣም አመሰግናለሁ። እንደገና ዛሬ ደግሞ አንቺ ጋር ሰርፕራይዝ ስላደረግሽ ትመጣ አንቺ ስጦታ አዘጋጅተሽ ለእኔ የልጅ ልጆችን በደንብ ተንከባክበሽ እያሳደግሽ ነው ብለሽ ሰርፕራይዝ ስላደረግሽኝ ደስ ብሎኛል። በጣም ማሚዬ ወድሻለሁ። ቴንኪዩ በጣም። ቅድስት ነኝ ማሚ፣ የመጨረሻ ልጅሽ ወድሻለሁ። ቅድስት ከፈር ምዕራብ አውስትራሊያ የምን ለምትገኘው ለእናቴ ለማሆይ አስቴር እንኳን ለእናቶች ቀን አደረሰሽ። እናቴ ለእኔ ሁሉን ነገር ነች። ጓደኛዬም ነች፣ እናቴም ነች። የከፈለች ውለታ መቼ ማረሳውም። ሁሌ ከእኔ ጋር እንድትኖሪ እመኝልሻለሁ። እናቴ በጣም ነው የምወድሽ። ብዙ የእናቶች ቀን ከኔ ጋር እንድታሳልፊ እመኛለሁ። ሺህ አመት ኑሪልኝ እናቴ። እናት ስታፈቅር የላትም ዳርቻ፣ ነፍሷን ትሰጣለች ከሁሉ አስፈልጣ። እናቴ ኑሪልኝ። ትዕግስት ከምዕራብ አውስትራሊያ ፐርዝ። እናቴ ለማሆይ አስቴር ኃይሉ ገብሬ ኪሮስ በፐርዝ አውስትራሊያ ከተማ ለምትገኙ እናቴ በጣም ነው የምወድሽ ያሳደግሽን በርትተሽ ጠንክረሽ ሰውን መርዳት እንዳለብን ራሳችንን ማስተማር እንዳለብን ሴት ልጅ ራሷ ተምራ ራሷን መቻል እንዳለባት ጠንክረሽ አስተምረሽኛል። በጣም በጣም ነው የማመሰግነው። እንደገና ነገሮችን በሙሉ ከእግዚአብሔር ጋር እንዳደርግ ክርስትናን ህይወት ጠንካራ እንድንሆን ራስን መጠበቅ እንዳለብን ለልጆቻችን እሷ የከፈለችን መስዋዕት እንድንከፍል በተለይ በውጭ ሀገር ከመስዋዕት እሷን እንዳደረገችው አድርገን እንድናሳድግ አደረገችን። እና እናቴ በጣም ነው የማመሰግነው፣ በጣም ነው የምወድሽ። ኑሪልን። በጣም ነው ደስ የሚለን ከኛ ጋር በፐርዝ ከተማ ላይ ስላለሽልን አመሰግናለሁ እናቴ በጣም በጣም። ልጅሽ ሰናይት ዘውዴ ወርቄ፣ ከፐርዝ ምዕራብ አውስትራሊያ። ከአውስትራሊያ ሜልበርን ውስጥ ላለፉት 20 ዓመታት የኖረችው የሶስት ልጆች እናት የሆነችው ሉላ ክብራብ እናት የልጆች ሕይወትን ለመቅረጽ ትልቅ ኃላፊነትን ያለባት ልጆች በማሳደግ ውስጥ የሚጠይቅ ጥንካሬና ዋጋ ቢኖረውም ልጆች አድገው ጥሩ ደረጃ ደርሰው መመልከት ሕይወትን አስደሳች ያደርጋል። በየአመቱ የእናቶች ቀንን ልጆቼ ናቸው የሚያከብሩልኝ ትላለች። ሉላ ክብራብ ይባላለሁ። በቪክቶሪያን አውስትራሊያ ነው የምኖረው። እዚህ ሀገር 20 ዓመት ኖሬያለሁ። ያው ማዘር ስደይ ሁሌ ነው የማከብረው። ያው እዚ ሀገር እንደመጣሁ ልጅ ስለወለድኩ ማለት ነው እና ሶስት ልጆች አሳድግ ያለው ብቻ በጣም ሁሌ ማዘር ስደይ ሲመጣ እነሱም ይጠባበቃሉ። ከልጅነታቸውም ያው ቻይልድ ኬር ሆነውም ከዛ ትምህርት ቤትም በደንብ ነው የሚያስተምሯቸው። ስጦታ ሁሌ ይዘው ይመጣሉ ከትምህርት ቤትም። አሁን እንኳን አድገዋል። ትልቋ ያው ትምህርት ጨርሳ በስራ አለም ውስጥ ገብታለች። የእሷ ታናሽ ደግሞ ዩኒቨርሲቲ ናት፣ ትሰራለች። ታናሿ ደግሞ ሀይ ስኩል ነው፣ እሱም ይሰራል ይማራል። እና በጣም ደስ ይላል። እናትነት ማለት ትልቅ ኃላፊነት ነው። ያው ጉርበትም በአይምሮም በሁሉም ነገር በቃ እናት ትልቅ ትልቅ ስራ ነው ያላት። ልጆችን ማሳደግ፣ ማስተማር፣ ስለ ህይወት ስለ ሁሉም ነገር ማለት ነው። እናት በጣም ከባድ ስራ ቢሆን ደስ ይላል። መጨረሻ ላይ ልጆቹ አድጎ ጥሩ ቦታ ደርሶ ስታይ ያስደስታል። የለፋሁን የደክም ከሆን ሁሉ ትረሰዋለ። አሁን አድጎ አበባ መግዛት ደርሰዋል። ቾኮሌት ይገዛሉ፣ ካርድ ይገዛሉ። በቃ እነሱ ናቸው አሁን ሴሌብሬት የሚያርጉት። ማዘርስ ዴይ እና በጣም በጣም በልጆቼ ደስተኛ ነኝ። ለልጆቼ ጥሩን ሁሉ መኝላቸዋለሁ። ሰክሰስ አሁን ካሉበት በላይ ጥሩ ቦታ ደርሶ ተምሮ ጨርሶ እንደ ትልቋ ስራ ገብቶ ለሰዎች ሁሉ ጥሩ ነገር ሰርቶ እንዲያልፉ ነው ምፈልገው የሚመኝላቸው በህይወታቸው ሁሉ እግዚአብሔር እንዲጠብቃቸው። እናታችንና በዓለም ላይ ያሉ ምርጥ እናቶችን የምናደንቅበት ቀን ነው። እናቴ ላደረገችልን ነገር ሁሉ እኛን ለማሳደግ፣ ለመንከባከብ፣ ለመውደድ ጠንካራ ሆነሽ እኛንም ስላስተማርሽን ቃላት ከሚገልጸው በላይ እወድሻለሁ። ሳሮን ነጋሽ ለእናቷ ሉላ ያስተላለፈችው እንኳን ለእናቶች ቀን አደረሰሽ መልእክት ማይ ኔም ስ ሳሮን ነጋሽ አይ ዋንት ቱ happy mother's day to all mothers around the world. i hope that it is a day that makes us appreciate and remember our mothers and all those special women in our lives. i want to thank my mother lula for all she has done for me, for raising and taking care of my siblings and i all these years, for loving us and making sure we are always taken care of no matter the cost. i thank you for being a hard working and resilient person and for teaching us to be the same. i love you more than words can say. Words can't describe what you mean to me. May God continue to bless you and thank you for being my mother. Ya yeah, Brisbane wanuarin na yolesli jo chinnati ona bagatami yeli jildath na na tuskanta gatamunabber kavit sabgar sab sab biyen asarlovkut kagarro college masad de kabbar biyonem na na desimils agano thalalich. Australia bolus <laughs> chafraule. ወደዚህ የመጣኝ ወደዚህ ጓ በሁለት ሺህ አስራ ሁለት ነው አግብቼ ነው የመጣኝ። ትናንትና ቀኑ ደስ ይል ነየ፣ ልጅ በርዴም ነበረ አብሬ፣ ያው የእናቶች ቀን የሆነች ጓደኛዬም ሰርፕራይዝ አረገችኝ እዛ፣ የእናቶች ቀን በጣም ደስ ይል ነበረ። እናት መሆን ደሞ በጣም ጥሩ ነው። ያው እዚህ ሀገር ትንሽ ሊከብድህ ይችላል። የትም ቦታ እንትን ብለህ መሄድ አይችልም። ልጅን ዛግንኛ ስናድግ ታቃለው፣ እዛም እዛም ብለን ምናድግ እዚህ ግን የትም ጥላት የልጅን የው ይዘህ ነው እናትነት የው ከባድም ነው ጥሩም ነው። ካደነ ያሳለባቸው ቢተው ያሳለባቸው ቢተው በጣም ነው የምወዳችሁ። እንዲሁም ባለቤት በጣም ነው የምወደው። በቃ ሁሉም ቤተሰብ ሁሉም እናቶች እንኳን ለዚህ ቀን በቃች ይላሉ። መልካም የእናቶች ቀን። ለኤስቢኤስ ሬዲዮ ኤልያስ ኩዲሳ ከቪክቶሪያ።